ራሱን መንበረ ሰላማ በሚል የሚጠራው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውጭ የራሱን አደረጃጀት በራያና አካባቢው እያቋቋመ ነው ያሉ የአላማጣ ከተማ ነዋሪዎች ትናንት መስከረም አምስት ቀን 2017 ዓ.ም ተቋውሟቸውን በሰላማዊ ሰልፍ ገልጸዋል። በደህንነት ስጋት ስማቸው እንዳይገለጽ ያሳሰበው የሰላማዊ ሰልፉ ተሳታፊ ይህ የእምነት ነጻነትን የሚጋፋ ተግባር ነው ሲሉ ቅሬታቸውን አሰምተዋል። ሰራዊት ሲሸሽ ህወሀት አብረው የሸሹ ካህናቶች ተመልሰው መጥተው አሁን በአባ ሰላማ ነው የምትገዙት፣ አቡነ ዴስቆረስም አይደሉም ሌላ ፓትሪያርክ ነው ቅዳሴም ስትቀድሱ መጥራት ያለባችሁ ይህን ሲሉ አንቀበልንም ነው የህዝቡ ጥያቄ። ይሄ በሚሆኑበት ሰዓት ታጣቂዎች መጥተው ደግሞ ማተም ራያን አካባቢ ሀገረ ስብከት የሚል አስረክቡ በአባ ሰላማ ነው የምትገዙት አይታፈኑም አሉ። ዝርዝሩ አሁን ባይኖረኝም የተደበደቡ ካህናትም አሉ። ትናንት ጎልአጆ ጊዮርጊስ የሚባለው ጋር ሄደው ስብከት እናደርጋለን በአባ ሰላማ ቅዳሴውም ሁሉም የሚመራው በዛ ይሆናል ሲል ህዝቡ እንዲተኝነት አሰማ አላማጣል የሚገኘው ለፌዴራል ፖሊስ ቅሬታውን አሰማ። ለመከላከያም የተለያዩ ቦታ ስለሆነ ካምፓቸው ለመከላከያም በሰልፍ ሄዶ ገልጿል። እኛ አንድ ሃይማኖት፣ አንድ አገር፣ አንድ ፓትሪያርክ ነው ያለን የሚል በሰልፍ አሰምቷል። በሰሜኑ የኢትዮጵያ ጦርነት ወቅት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ግንኙነታቸው ተቋርጦ እንደነበረ ያስታውሱት፣ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የተቋቋመው የራያና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነ ናቸው ከሰላም ድርድሩ በኋላ ግንኙነቱ ቀጥሎ ካለፈው አንድ ዓመት ጀምሮ በቅዱስ ሲኖዶሱ ስር ሲተዳደሩ መቆየታቸውን አስረድተዋል ። ሊቀ ስዩማን ተፈናቅለው በተለያዩ የትግራይ አካባቢዎች የነበሩ ሰዎች በቅርቡ ወደ ራያ መመለሳቸውን ተከትሎ የመንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አመራሮች ነባሩን አደረጃጀት በማፍረስ የራሳቸውን ሰዎች በመሾም ላይ ናቸው ሲሉ ከሰዋል። ስራ አስኪያጁ በራያ አላማጣ፣ ኦፍላ እና ዛታ ወረዳዎች እንዲሁም ባላማጣ እና ኮረም ከተሞች አምስት ስራ አስኪያጆችን ጨምሮ ሀያ የሚ የሚደርሱ ሰዎች በመንበረ ሰላማ በኩል ተሾመዋል ሲሉ ተናግረዋል። ራያ ባላ የተባለ የሚጠራው አገረ ስብከት ደግሞ ተጨፍልቆ በትግራይ ጨርጭር አገረ ስብከት ስር ሆኗል ብለዋል። የመጨረሻው መንግስት አንድ ምራ ሲሰጥበት ድረስ ወደ ፌደራል ጠቅላይ ቤተክህነት መሆን አለብን የሚል የስድስት ወረዳዎች የተውጣጣ ማህበረ ካህናትና ህዝበ ክርስቲያን ህይወት አቅርበናለሁ ወደ ቅዱስ ሲኖዶስ። ቅዱስ ሲኖዶስም ራሱን ችሎ ሀገረ ስብከት ሆኖ እንዲተዳደር ስድስት ወረዳዎቹ ቀጥታ ወደ ጠቅላይ ቤተክህነት መንግስት የመጨረሻ ውሳኔ ሲሰጥበት ድረስ ወደ ፌዴራል እንድንሆን ውሳኔ አሳረፈልን ቅዱስ ሲኖዶስ። እዚህ መሀል በእርቀ ሰላም መሰረት ተፈናቃ ወደ አገሩ ይግባ ሲባል ይህንን ሰበብ ተደርጎ በእያንዳንዱ ቤተክርስቲያን ታጣቂ ኃይሎች በመመደብ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሚለውን ማህተም በመንጠቅ መንበረ ሰላማ ትግራይ እየተባለ የቤተ ክርስቲያኑ ሁሉም ማህተም እየቀየሩት በሀይል ይገኛል። የአሜሪካ ድምፅ የራያና አካባቢውን አገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቶ አየነ በማብራሪያቸው የገለጿቸውን ነጥቦች ከሶስተኛ ወገን አላረጋገጠም። ሹማቱን በመፈጸም ላይ ናቸው በሚል ወቀሳ ከቀረበባቸው መካከልም የደቡባዊ ትግራይ አገረ ስብከት ስራ አስኪያጅ መምህር አንቀ ባህሪ ታምነን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመንበረ ሰላማ የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስራ አስኪያጅ ብፁዕ አቡነ አረጋዊ ተከታዩም ብለዋል። ነባሩ ፈናቁላ የነበረው ወደ ቦታ ወደ ቀው ከተመለሰ አስተዳደሩም በመንበረ ሰላማ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር ነው መሆን ያለበት። ያም ደግሞ የነበረው ሊቀነ ካህናት ሊኖሩ ይችላል። የነበሩ አሁን ምን እንዳደረጉ መረጃ የለኝም። አብዛኛው ገና ነው ያለው። ዞበ ሀገረ ስብከቱ ግን እየሰራ ነው ያለው፣ እስከ ታች እየወረደ ነው ያለው። ያው ምን እንደደረሰ ግን ሪፖርት ሊያቀርብልን ይችላለን። ያሉ ሁሉም አጥቢያ ቤተ ክርስቲያን ግን ማየትማቸው መንበረ ሰላማ ኦርቶዶክስ ተዋህዶ ቤተ የሚያደርግ ግዴታ ነው። ይሄ በሹም ሽር ሂደቱም የመብት ጥሰቶች ተፈጽመዋል በማለትም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የሚደገፈው የራያና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቱ አየነህ ይከሳሉ። በቤተ ክርስቲያን ስለ ፖለቲካ የሚያገባን ጉዳይ አልነበረም ቤተ ክርስቲያኑ ድር ራሳችላ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለመለየት ና ህዝቡ ሳይወድ ካህኑ ሳይወድ ቤተ ክርስቲያን ሳትወድ ይህን የሚደረገው ጥረት ግን ያሳድግትልም ሰው ያጣ ነው፣ መንግስትን ያጣ ነው። ሂደቶች ሰብአዊ መብቶችን በማይጋፉና ህጋዊነትን ባልጣሱ መልኩ እንዲካሄድ አቅጣጫ እንደሚቀመጥ ብፁዕ አቡነ አረጋይ በበኩላቸው አስረድተዋል። አሁን ሂደቶች ግን ሰው ማፈናቀሉ፣ ሰው ማንገላታት ግን እንደማይገባል እነሱም እነግራቸዋለን። ምክንያቱም የነበረው ሰራተኛ በኢትዮጵያ የሚለው ነገር አይሰራም። የትግራይ ኦርቶዶክስ ተዋሕዶ መንበረ ሰላማ ስር የተቋቋመው የራሱን ስራ አለው። የራሱን ትችሎ የሄደ ስለሆነ ሊቀ ስዩማን ሀፍቱ ጉዳዩን ለቅዱስ ሲኖዶስና ለሚመለከተው መንግስታዊ አካል ቢያቀርቡም እስካሁን ምላሽ አለማግኘታቸውን ይናገራሉ። በአንጻሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምክትል ጸሐፊ ሊቀ ብርሃናት አባ ተክለያሬድ ጎርጎሪዎስ ተፈጸመ የተባለውን ሹመት በተመለከተ መረጃ እንደሌላቸውን ያመለከቱት የምናውቀው የደረሰንም ነገር የለም እንደ ጽህፈት ቤት እና አላወቁትም ጉዳዩን ከራያ አካባቢ ጉዳዩን ለ ቅዱስ ሲኖዶስ አሳውቀናል የሚል መልእክት ነበር የጠቆሙ አላወቅኩም። በእውነቱ በአውቅ ኑሮ አልቸገርም። የማውቀው ነገር አውቃለሁ ለማለት ብፁዕ ቅዱስ አቡነ ማትያስ በተገኙበት ሐምሌ 27 ቀን 2015 ዓ.ም በተደረገ የቅዱስ ሲኖዶስ ስብሰባ ራያና አካባቢውን ብፁዕ አቡነ ዲዮስቆሮስ በሊቀ ጳጳስነት እንዲመሩና እንዲያደራጁ በጠቅላይ ቤተ ክህነት በኩል ጊዜያዊ በጀት እንዲመደብና አገልግሎቱ እንዲቀጥል ሲል የቅዱስ ሲኖዶስ ምልዓተ ጉባኤ መወሰኑን ለራያና አካባቢው ወረዳዎች ቤተ ክህነት በተጻፈው ደብዳቤ ላይ ተመልክቷል፣ ሲሉ ሊቀ ስዩማን ሀፍቱ ተናግረዋል። ትግራይ ውስጥ ለሁለት አመታት በነበረው ጦርነት ወቅት በትግራይ የኢትዮጵያ ቤተ ክርስቲያን ተቋማት ላይ ውድመት ሲደርስና ምእመናን ላይ ግድያ ሲፈጸም ሲኖዶሱ ዝምታን መርጧል ያሉት የትግራይ ሃይማኖታዊ አባቶች ራሳቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመለየት መንበረ ሰላማ ከሳት የብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት የሚል ማቋቋማቸው ይታወሳል። የሊቀ ጳጳሳትና ኤጲስቆጶሳትን ሹመት በታሪካዊዋ አክሱም ጽዮን ቤተ ክርስቲያን ያጸደቁትም በዚያው ሰሞን ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እንዲህ አይነት ውሳኔ መዋቅራዊ አንድነትን የሚሸረሽር ነው ከማለት ባለፈ ሐምሌ 6 እና 23 ቀን 2015 ዓ ም ተደረገውን የአራት ሊቃነ ጳጳሳትና የዘጠኝ ኤጲስቆጶሳትን ሹመት በአንጻሩ መንበረ ሰላማ በሚል በየተክህነታቸውን በአዲስ መልክ ያደራጁት የትግራይ ሃይማኖታዊ አባቶች ሕገ ቤተ ክርስቲያንን ተከትለው መቋቋማቸውን በማውሳት በምትኩ ወቃሾቻቸውን ይወቅሳሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ